ኢትዮጵያ ብሔር ብሔረሰቦችና ሕዝቦች በየክልላቸው ተዋልደውና ተጋምደው የሚኖረውን የአማራ ሕዝብ በቆየው የኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ጥሪ አቅርበዋል። ርዕሰ መስተዳድሩ በዚህ ንግግራቸው ባለፈው ዓመት በክልሉ የተከሰቱ ችግሮችን ዳሰዋል። አስቴር ምስጋናው ዝርዝር አላት። አዲስ አመት አዲስ ተስፋ የሚያመጣ ቢሆንም ያለፈው አመት ግን በአማራ ክልል አስቸጋሪ ፈተናዎች የታዩበት አመት እንደነበር የበርካታ ተንታኞች እምነት ነው። ትላንት አሮጌ አመት ብለን የተሰናበት ነው 2011 በመባቻው ብሩህ ቢመስልም የኋላ የኋላ ግን አሳዛኝ ክስተቶች የታዩበት አመት ነበር። በክልሉ ውስጥም ሆነ ውጭ የሞትና እንግልት ስደትና መፈናቀል የእርስ በርስ ግጭትም የተስተናገደበት ነበረ። በተለይ ደግሞ ከሁለት ወር በፊት ከፍተኛ አመራሮች በሞት የታጡበት አመትም ነበር። በዚህም ህዝቡም ሆነ መንግስት ማቅ ለብሰው ከርመዋል። ማቅ አውልቀን ግምጃ ንልበስ በሚል ርዕስ የተዘጋጀው ዝግጅትም የዚሁ ክስተት ማስረሻ ነው ተብሏል። በዚህ የሀዘን መርሻ ምሽት በተገኙ ታዳሚዎች ፊት ደስታ ተነቧል። ሸማም ተለብሷል የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በምሽቱ ባደረጉት ንግግር ሀዘናችን መሪርና ከባድ ቢሆንም አንገታችንን ደፍተን የምንቆዝም ሞኞች ሳንሆን ይልቅስ በቁጭት የጓዶቻችንን ራዕይ ለማሳካት በአንድነት ቆርጠን የምንነሳ ጀግኖች ነን ነው ያሉት። መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ቆሞ ማሻገር የሚችል መሆን አለበት ሲሉም ተደምጠዋል። በተዘጋጀው በዚህ የዋዜማ ክብረ በዓል ላይ ተካፋይ ለመሆን በመምጣታችሁ በክልሉ መንግስት በህዝቡና በራሴ ስም ላቅ ያለ ምስጋናዬን እያቀረው መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ጭምር ህዝቡን እየመራ ማሻገር ይገባዋል። በሀዘን በመቆዘብ የምናተርፈው ነገር አንዳችን የለም የሚሻለን የወንድሞቻችንን ህዝብ እውን ማድረግ ነው ስለሆነ። ያጋጠመን ጉዳት ወደ ባሰ ችግር ሳይሸጋገር ከህዝባችን ጋር ሆነን በጥበብ በመውጣት ከማቅ ወደ ግምጃ ከምንሸጋገርበት ቀን ደረስ ይኸው ዛሬ እናንተው ፊት ግምጃ ለብሰን መቆም ችለናል። እንኳን አቶ ተመስገን ለኢትዮጵያ ብሔር ብሔረሰቦችና ህዝቦችም ጥሪ አቅርበዋል በየክልላችሁ የሚኖረውን ወንድም የሆነውን የአማራ ህዝብ በቆየው ኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ በማለት የአማራ ህዝብ ከጥንት ጀምሮ ተጋብቶና ተዋልዶ እንደ ጠፍር አልጋ ከሁሉም ተጋምዶ የሚኖር ህዝብ ነው ለመላው የኢትዮጵያ ብሔሮች ብሔረሰቦችና ና ህዝቦች ሲሆን የአማራ ህዝብ በየአካባቢያቸው የሚኖረው አንድም ሀገሩ ስለሆነ እንደ ኢትዮጵያዊነቱ በሌላ በኩል ደግሞ እናንተም ወንድሞቹና እህቶቹ ስለሆናችሁ እንደ ትናንቱ ነገር ማብራችሁ ተሳስፋችሁ በፍቅር እንድትኖሩ በመካከላችሁ የሚገባውን አሜከላ ጊዜ ሳትሰጡ እንድትነግሩ እያሳሰብኩ፣ ከእናንተ በላይ ስለ እናንተ መስተጋብር የሚያውቅና የሚረዳ የሌለ መሆኑ ተረታችሁ በቆየው የኢትዮጵያዊነት ጨዋና መንፈስ ስሜት በሰላም እንድትኖሩ ጥሜ አቀርብላችኋለሁ። እርሰዕ መስተዳደሩ አክለው ለክልሉ ምሁራን፣ ወጣቶች፣ አርሶ አደሮች እና ለሌሎች የህብረተሰብ ክፍሎች እንዲሁም መላው የኢትዮጵያ ሕዝብ ከጎናቸው እንዲቆም ጥሪ አቅርበዋል። በዚህ ምሽት በቀደምት የአማራ ሕዝብ ታሪክ ላይ የሚያጠነጥን ተውኔት የቀረበ ሲሆን በጭፈራ የታጀቡ ባህላዊ ሙዚቃዎች ቀርበዋል። የአዲስ ዓመት ማብሰሪያ ርችት ተተኩሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህርዳር